በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ምስራቅ ከምዕራብ እንደሚርቅ በደላችንን አርቅህ። አባት ለልጁ እንደሚራራ ይራራህልን። ብቻህን ጌታ የሆንክ ልዑል እግዚአብሔር ሆይ የምህረትህ ወሰን ሰውን የመውደድህ ዳርቻ በሆነውና ከመስቀልህ በቀር ቋንቋ በማይገልጸው ፍቅርህ የቀረብከን ሳን ወድህ ወደኸን፣ ስንሸሽህ በርኅራሄ እስከ መቃብር የተከተልከን ፍቅር ነህና በትረዳንህ መጠን እናከብረሃለን። ጌታ ሆይ፣ የዘመናችንን ዋጅተህ የቃልህንም ደጆች ከፍተህ አስተምረን። ይህ አገልግሎት ለአንተ ክብር፣ ለእኛ ተስፋ፣ ለምናደርግህ ጥቅምና በረከት፣ ለጠላታችን ለሰይጣን ውርደት እንዲሆን ቅዱስ መንፈስህ ያግዘን አሜን። የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን ድንግል ማርያም ወዳጆች እንደምን አመሻችሁ። በምሕረትና በጸጋው ያሰበን ባይገባንም ዘውትር በምሕረቱና በቸርነቱ የሚጠብቀን የአባቶቻችን አምላክ ልዑለ ባሕሪ ልዑለ አምላካችን እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የዛሬውን የወንጌል አገልግሎት በትንቢተ ምልኪያስ ከምዕራፍ አንድ ጀምሮ እስከ ምዕራፍ አራት ተጽፎ በምናገኘው የመጽሐፍ ቅዱስ ክፍል ላይ እንመሰረታለን። የትምህርታችንን ርዕስ ምዕራፍ አንድ ቁጥር ሁለት ላይ ተጽፎ የምናገኘውን ኃይለ ቃል አድርገን እግዚአብሔር መንፈስ ቅዱስ በረዳን መጠን እግዚአብሔር የሚያስተምረንን በጋራ እንሰማለን። እስኪ ይህን ርዕስ አብራችሁኝ ትላላችሁ። ወድጃችኋለሁ አለው ይላል የሰራዊት ጌታ እግዚአብሔር ስለ ቃሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ትንቢተ ሚልኪያስ በመባል የሚታወቀው የመጽሐፍ ቅዱስ ክፍል ሁላችንም በቀላሉ መጽሐፍ ቅዱስን ስናገላብጥ እንደምናየው የብሉይ ኪዳን ትንቢት ፍጻሜ ሆኖ በአዲስ ኪዳን መግቢያ ላይ የምናገኘው ከጌታችን ከኢየሱስ ክርስቶስ ልደት በፊት ቀደም ብሎ ከአራት መቶ ዓመት የተጻፈ የመጽሐፍ ክፍል ነው። ይሄ ትንቢት የተነገረበትን ዘመን ታሪክ ስንመለከት ለሰባ ዘመን በባቢሎን ምርኮ የነበሩ እስራኤላውያን ከምርኮ ተመልሰው የፈረሰው መቅደሳቸውን በነዘሩባቤል በነ ሐጌ አማካኝነት አንጸው ለአምልኮ የሚገባው ነገር በደንብ ተደላድሎ እግዚአብሔርን ከምርኮ በፊት በነበረው ሁኔታ ወደሚያመልኩበት የአምልኮ ነጻነት ከመጡ በኋላ የተገለጠ ትንቢት ነው። እነዚህ ሰዎች በአምልኮ መቅደስ ዙሪያ ቢኖሩም አገልግሎቱን በመፈጸም የሚታዩ ለመቅደሱ ስርዓት የቅርብ ሰዎች ሆነው የተገለጡ ሰዎች ቢሆኑም ከመጽሐፉ ታሪክ እንደምንመለከተው እግዚአብሔርን በተገቢው መልኩ እያመለኩ እንዳልሆነ የሚሰሩት ሥራና የግል ሕይወታቸው በእግዚአብሔር ፊት አንድ አይነት እንዳልነበረ፣ ከዚህም የተነሳ መሥዋዕታቸው እግዚአብሔርን እንዳላስደሰተው፣ አገልግሎታቸው የእግዚአብሔርን ልብ እንዳልነካ መጽሐፉ ያሳየናል። የነቢዩ የሚልኪያስ አገልግሎት ዓላማ ከምርኮ የተመለሱ ሰዎች አሁን ባሉበት ማንነት ከቀጠሉ ተመልሰው ለባርነት ተላልፈው የማይሰጡበት ምክንያት ስለማይኖር ከዚያም ባሻገር ደግሞ ያለተስፋ መኖራቸው ሕይወታቸውን የበለጠ ስለሚያጨልመው ጌታችን የኢየሱስ ክርስቶስ መገለጥ ሩቅ እንደማይሆን በምዕራፍ ሶስት ከቁጥር አንድ ጀምሮ እነሆ የቃል ኪዳን መልእክተኛዬ የምትናፍቁትም መሲህ ይገለጣል። እሱም እንደ ነሐስ አንጥረኛ እሳትና እንደ አጣቢ ሳሙና ነው በማለት ከዚያም ባሻገር በምዕራፍ ሶስት ቁጥር ስድስት ላይ እኔ እግዚአብሔር አልለወጥም ይላችኋል የሰራዊት ጌታ እግዚአብሔር እናንተ የያይቆብ ልጆች ሆይ፣ ጠፍተናል አትበሉ። ምክንያቱም እኔ እግዚአብሔር አልተለወጥኩም ዘመኑ ረዘመ እንጂ ቃል ኪዳኔ አልታጠፈም የሚል መልእክት በነቢዩ አማካኝነት ይዞ እንደመጣ እናያለን። የነቢያት አገልግሎት ሦስት አይነት መልክ ነበረው። የመጀመሪያዎቹ ነቢያት ከምርኮ በፊት የሚላኩ ነቢያቶች ናቸው። ሕዝቡ በኃጢአቱ ጸንቶ ለባርነት ተላልፎ እንዳይሰጥ ሕዝብን በማስጠንቀቅ የሚያገለግሉ ናቸው። ይሄ ደግሞ በዘመናት ሙሉ የሚሠራውን የእግዚአብሔርን ባሕሪ የሚወክልና የሚያሳይ እውነት ነው። እግዚአብሔር ሳይናገር ምንም ነገር አድርጎ እንደማያውቅ ከአዳም ውድቀት ጀምሮ የእያንዳንዱን የጥፋትም ሆነ የበጎ ዘመናትን ታሪክ ስንመለከት እግዚአብሔር ከጥፋት በፊት ይናገር እንደነበረ መጽሐፉ ያሳየናል። አዳም ከመውደቁ በፊት እግዚአብሔር ተናግሮ ነበር። ቃኤል አቤልን ከመግደሉ በፊት እግዚአብሔር ተናግሮ ነበር። በኖህ ዘመን የነበሩ ሰዎች በጥፋት ውሃ ከመጥፋታቸው በፊት እግዚአብሔር ተናግሮ ነበር። በዘመን ሎጥ የነበሩ የሰዶምና የገሞራ ሰዎች በእሳት በፍርድ ከማለቃቸው በፊት እግዚአብሔር ተናግሮ ነበር። እግዚአብሔር ሳይናገር የሚያደርጋቸው ነገሮች እንደሌሉ እግዚአብሔር ከጥፋት በፊት ቋንቋ እንደነበረው በዕብራውያን ምዕራፍ አንድ ቁጥር አንድ ላይ እግዚአብሔር ለአባቶቻችን በብዙ መንገድና በብዙ ጎዳና ተናግሮ አሁን ሁሉ ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንዳለ ቅዱስ ጳውሎስ በየዘመናቱ በብዙ መንገድ በብዙ ጎዳና እግዚአብሔር መልእክትና ምክር እንደነበረው መጽሐፉ ያሳየናል። ነገር ግን የሰው ልጅ ትልቁ በሽታና ትልቁ ችግር ከእግዚአብሔር ቃል ወይም ከእግዚአብሔር መልእክት ሳይሆን ከመከራው ነውና ሰው የሚማረው ከመውደቃቸውና በስቃይ ከመማቀቃቸው በፊት እግዚአብሔር እንዲጠነቀቁ በመልእክተኞች በኩል ወደ እነሱ ሕይወት ይመጣ ነበር። የነዚህ ነቢያት አገልግሎት ከምርኮ በፊት ሰዎች ወደ ችግር ውስጥ ከመግባታቸው በፊት ሰዎችን ማስጠንቀቅ ነበር። የሁለተኞቹ ነቢያት አገልግሎት በተለያየ ምርኮ የወደቁት ሰዎች እግዚአብሔር እንደተዋቸው አድርገው እንዳያስቡ፣ ተስፋ እንዳይቆርጡ፣ በወደቁበት እንደሚቀሩ አድርገው እንዳያስቡ፣ እግዚአብሔር አሁንም ፍቅር እንደሆነ፣ ቢመለሱ እንደሚመለስ፣ እግዚአብሔር አሁንም ለሚጠፉ ሰዎች እንደሚራራ፣ ይህንን የእግዚአብሔርን ባህሪ በማሳየት ሰዎች ንስሐ እንዲገቡ እንዲመለሱ እንደገና የእግዚአብሔር ምሕረት ወደ እነሱ እንዲመጣ ራሳቸውን ለዚህ ሁኔታ እንዲያዘጋጁ የሚያገለግሉ ነቢያት ናቸው። በሦስተኛ ደረጃ የሚታዩ ነቢያት እንደ ነቢዩ እንደ ሚልኪያስ አይነቶቹ ከምርኮ በኋላ ከድል በኋላ መጥተው ህዝቡን የሚያገለግሉ ህዝቡ ባገኘው ድልና ነፃነት ተንደላቆ እንደገና ተመልሶ ወደ አዘቅት እንዳይወድ ህዝቡን ባሉበት ቦታ እንዲጠነቀቁ ወይም ደግሞ እግዚአብሔርን በመፍራት እግዚአብሔርን በማሰብ እንዲኖሩ የሚያስጠነቅቁ ነቢያት ናቸው። ከነዚህ ነቢያት አንዱ ነቢዩ ሚልኪያስ ነው። ህዝቡ አሁን ከባርነት ወጥቷል። ወደ ሀገሩ መጥቷል። የፈረሰውን መቅደስ በሚያምር ሁኔታ አንጣለው ሰርተዋል። ከመቅደሱ ውጪ በውጨኛው ክፍል የሚቀርብ መስዋዕት የሚቀርብበት ታላቅ መሰዊያ አለ፣ የነሐስ መሰዊያ ተብሎ የሚታወቅ። በዚያ የነሐስ መሰዊያ ላይ የሚያቀርቡት የእህል ቁርባንና ልዩ ልዩ መስዋዕቶች አሉ። ወደ መታጠቢያው ሰን ይመጣሉ። ከዛ አልፈው ወደ ውስጠኛው ክፍል ይገባሉ። መቅረዞች ግራና ቀኝ አሉ። በመቅደስ ውስጥ የህብስት ገበታ አለ። እዚያ ላይ የሚያኖሩት መስዋዕት አለ። ከዛ ባሻገር በውስጠኛው ክፍል ታቦቱ ባለበት ክፍል የሚቀርበው አገልግሎት ደግሞ የተለየ ክብርና የተለየ አገልግሎት ነበር። በውጨኛው ክፍል ሌዋውያን ዘወትር ለአገልግሎት እየገቡ ይወጣሉ። 24 ሰዓት የሚነደውን የዘይት መስዋዕት ያቀርባሉ። በውስጠኛው ክፍል ደግሞ ሊቀ ካህኑ በአመት አንዴ ለኃጢአት ማስተስረያ የሚሆነውን መስዋዕት በመያዝ ወደ ውስጠኛው ክፍል ይገባል። ይህ ስርዓት እግዚአብሔር እንዳዘዘው እየተከናወነ ነው ያለው። ሌዋውያን እያገለገሉ ነው፣ የአሮን ልጆች እያገለገሉ ነው። ህዝቡን በመቅደሱ ዙሪያ እግዚአብሔርን ለማምለክ የሰንበትን ቀን አስቦና ጠብቆ ይመጣል። ይሄ በዛ ህዝብ ህይወት ውስጥ እየተከናወነ ያለ ሁኔታና ስርዓት ነው። እግዚአብሔር ወደ እነዚህ ሰዎች ሲመጣ በእነሱ ህይወት ውስጥ ያየው ነገር አለ። እግዚአብሔር መጽናናትንም ይዞ ተግሳጽንም ይዞ ነው የመጣው። ወደ እነዚህ ሰዎች ይዞ ሲመጣ፣ በሌሎቹ የመጽሐፍ ክፍሎች ከምናውቀው በተለየ መልኩ ሰባት ጥያቄዎችን ለህዝቡ ሲያቀርብ እግዚአብሔር ለሚጠይቃቸው ጥያቄ ደግሞ እንደገና እግዚአብሔርን በጥያቄ ሲሞግቱ ያየንበት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ሰባት ጥያቄዎችን በማምጣት የነዚህ ሰዎች ሕይወት ያለበትን ትክክለኛ መልክ ሲያሳያቸው እናያለን። ከጥያቄዎቹ አንዱ ክብሬን አቀላችኋል የሚል ጥያቄ ነው። አምላካችን ሆይ፣ መቼ ነው ክብርህን ያቀለልንህ? አሉ ህዝቡ። ምክንያቱም እግዚአብሔርን ማክበር ማለት በመቅረዙ ዘይት መጨመር፣ እግዚአብሔርን ማክበር ማለት በህብስት ገበታው ላይ ህብስት ማኖር፣ እግዚአብሔርን ማክበር ማለት በነሐስ መሰዊያው ላይ መስዋዕት ማኖር ነው ለእነዚህ ሰዎች በማይጠንቱ ላይ ዕጣን ካለ አገልግሎቶቹ በተገቢው መልኩ እየተከናወኑ ከሆኑ ሌዋውያን ሥርዓት ጠብቀው በተመደበላቸው ሰሙን ማገልገል ከቻሉ በቃ አገልግሎት ማለት ይሄ ነው። ይሄ ነው እግዚአብሔር ደስ የሚሰኝበት አምልኮ ብለው አምነዋል። ከዚህ የተነሳ ይሄ ስርዓት ተንጣሎ ነው ያለው፣ እያደረጉት ነው ያለው። መቅደሱ በሚያምር ሁኔታ በወርቅ ተንቆጥቁጦ ተሰርቷል። ብዙዎች ተረባርበው ሁሉን አደላድለዋል። ግን በመቅደሱ ዙሪያ የተሰበሰቡ ሰዎች አልተሰሩ፣ ህይወታቸው የተበላሸ ነበር። ያልተሰሩ ሰራተኞች፣ ያልታነጹ አናጺዎች እንደ እግዚአብሔር ሐሳብ ያልተበጁ ግን የእግዚአብሔርን ክብር ለማስፋት በመቅደሱ ዙሪያ ዋጋ ከፍለው የሚንቀሳቀሱ ሰራተኞች ናቸው። እነዚህን ሰዎች እግዚአብሔር ከሰሩት ስራ በላይ እነሱን መሥራት ፈለገ። ምክንያቱም የፈረሰና የተበላሸ ማንነት በሕይወታቸው አለ። በተበላሸና በፈረሰ ማንነት የሚያደርጉት ነገር ለእግዚአብሔር ምንም አይደለም። ዛሬም በጣም ብዙ ሰዎች ሕይወታቸው የተበላሸ ነው። እነሱ አልተሰሩም። እግዚአብሔር በክብር ሊኖር በሚችልበት ሁኔታ ሕይወታቸው ለእግዚአብሔር እውነት አልተሰጠም፣ ግን በመቅደሱ ዙሪያ እያስጨበጨቡ ገንዘብ በመስጠት በሚታነጹ ህንፃዎች ዙሪያ ያቅማቸውን በማድረግ በቤተ ክርስቲያን ዙሪያ በሚያስፈልገው ነገር ሁሉ አለሁ በማለት ወገባቸውን ታጥቀው የሚሰሩ ለቤተ ክርስቲያን ሲባል ለአገልግሎት ሲባል ለመቅደሱ ስርዓት ሲባል በጭራሽ የማይሰስቱ በቅንነት የሚያደርጉ ሰዎች አሉ። እግዚአብሔር ከእነሱ ሕይወት የሚፈልገውን አያስቡም። እነሱ ለእግዚአብሔር እንደሚያስፈልጉ አስበው ወይም ደግሞ ለእግዚአብሔር ሕይወታቸው እንደሚያስፈልግ አስበው ይህን ሲያደርጉ ላይ የግሽታቸው እንደሚያስፈልገው፣ የሚሰጡት እንደሚያስፈልገው፣ የድካማቸው እንደሚያስፈልገው፣ የላባቸው እንደሚያስፈልገው ብቻ ያስባሉ። ከዚህ ማንነታቸው የተነሳ በመቅደሱ ዙሪያ ያሉት ሰዎች እግዚአብሔርን ደስ ስላላሰኙ በነቢዩ አማካይነት አላከበራችሁኝም ሲላቸው መቼ ነው ያላከበርናል? ከዚህ በላይ ማክበር አለ ወይ? ስርዓቱ ይሄው እንደዚህ ሆኗል። ከዚህ በፊት እኮ ፈርሶ ለዚህን ያህል ዘመን ያህል መቅደስ አልነበረም። አሁን አነጽን፣ ይሄ ትውልድ ይሄን አበጀ፣ ይሄን አደረገ። ስለዚህ እንዴት አላከበራችሁኝም ትላለህ? በማለት እንደገና እግዚአብሔርን ጠየቁት። በውኑ ልጅ አባቱን እንደሚያከብር እናንተ እኔን ታከብሩኛላችሁ ወይ? ወይም ሎሌ ጌታውን እንደሚያከብር እናንተ እኔን ታከብሩኛላችሁ ወይ? አባት ከሆንኩ ክብሬ ወዴት አለ አምላክስ ከሆንኩ መፈራቴ ወዴት አለ ይህ ህዝብ እንደ አምላክ አያመልከኝም እንደ አባት አያክብረኝም አለ እግዚአብሔር ከስጦታቸው በላይ እንደ ልጆች በፊቱ የሚኖሩትን ኑሮ እንደፈለገው ነው መጽሐፉ የሚያሳየ እግዚአብሔርን ሰይፍ እንደታጠቀ ወታደር ሁል ጊዜ ለፍርድ እንደተዘጋጀ ዳኛ እያሰብ ነው በእግዚአብሔር ፊት የምንኖረው ኑሮ እግዚአብሔር በእርግጥም ፈራጅና ዳኛ ቢሆንም እግዚአብሔር ግን የሚፈልገውና የሚረካበት እንዳልሆነ ቃሉ ያሳየናል። በአባትነት ክብሩ እንድናየው ይፈልጋል። እንደ ወላጅ እንድናየው ይፈልጋል። ለእኛ በሚከፍለው ዋጋ ውስጥ እንድናየው ይፈልጋል። ለሰው ልጆች ባለው ዓላማ ውስጥ እንድናየው ይፈልጋል። እግዚአብሔር በዚህ ነገር ውስጥ ያለውን ቦታ እንዲያውቁ ይፈልጋል። እነሱ እግዚአብሔር ለእነሱ ባለው ነገርና በትክክል እነሱም ለእሱ ሊኖሩት በሚገባው ኑሮ ዙሪያ ሕይወታቸው ባዶ ነው ምክንያቱም ለረጅም ዘመን ትንቢት ሲነገር ሰምተዋል። ከዛ የትንቢት ቃል በመነሳት እግዚአብሔር የተናገረውን አልፈጸመም፣ ቃል ኪዳኑ አልተከናወነም። ስለዚህ ሁሉ ነገር መሆን ስላለበት አባቶቻቸው ስላደረጉት እንዲሁ ይደረጋል እንጂ መሆን ስላለበት አይደለም የሚሆነው። ከዚህ የተነሳ ደንብ አስከባሪዎች ናቸው። እግዚአብሔር ይሄንን አየ። ከዚህ የተነሳ እንደ አባት አይደለሁም ለእናንተ ሲል እናያለን። መቼም ሁላችንም በወላጆቻችንና በእኛ መካከል ያለውን ኅብረት እናውቃለን። ምንጊዜም ቢሆን በወላጆቻችን ፊት እኛ ልጆች ነን። ፕሮፌሰሮች ልንሆን እንችላለን፣ ዶክተሮች ልንሆን እንችላለን፣ አገር የምንመራ ሰዎች ልንሆን እንችላለን፣ ታላላቅ የጦር ሰዎች ልንሆን እንችላለን። በእውቀታችን፣ በገንዘባችን፣ በስልጣናችን ትልልቅ ሰዎች ልንሆን እንችላለን። ለወለዱን ግን ምንጊዜም ልጆች ነን። ወላጆች እኛን የሚያዩበት ዓይንና እኛ ስለ ራሳችን የምናውቀው እውቀት ሁልጊዜ ይለያያል። እኔ እኮ ሕፃን አደለሁም እንላለን። አንዳንዴ ከቤተሰቦቻችን ጋር እንታገላለን። እኔ እኮ ይሄን ማሰብ እችላለሁ ተውኝ እንላለን። ማንም ሰው በእኛ ህይወት ጣልቃ እንዲገባ አንፈልግም። በተለይ ከወላጆቻችን ጋራ በብዙ መልኩ ልንሟገጥ እንችላለን። ወላጆቻችን እኛን አሁን ባለንበት የእውቀት እርከናችን ውስጥ ወይም ደግሞ ባለንበት ማንነታችን ውስጥ ስለማያውቁን፣ ምክንያቱም በወላጆቻችን ማንነት ውስጥ ሕፃን ሆነን ተጨናባብሰን ከአይኖች ከወላጆቻችን በተገኘንባቸው በመጀመሪያዎቹ የልጅነት ጊዜያችን ያለንን ህይወት ከዛም ባሻገር እየተነሳን ስንወድቅ ዳዴ እያሉ እጆቻችንን ይዘው ሲያነሱንና ሲያንቀሳቀሱን ስንወድቅ ስንነሳ ስንታመም በትንሹም በትልቁም ነገር ወደ ሐኪም ቤት ይዘውን ሲሮጡ እኛን ለማሳደግ የከፈሉትን ዋጋ በልጅነታችን እየተኮላተፍን በወላጆቻችን ያለንን መልክና ያለንን ማንነት ነው የሚያውቁት። ከዚህ የተነሳ እኛ ራሳችንን እንደ ትልቅ ቆጥረን ስንንቀማረር እነሱ ትላንትና በእቅፋቸው ያጫወቱትን ሕፃን ስለሆነ የሚያዩት። እኛ በእኛ ህይወት ዙሪያ ካለን ሐሳብ እነሱ ስለ እኛ የሚያስቡት ይለያል። ስለዚህ ሁልጊዜ ይሳሳሉ። ሁልጊዜ በሰላም ወተን የምንገባ ይመስላቸው ሁልጊዜ አደጋም ይገጥመን ይመስላቸዋል። ሁልጊዜ ጥሩ ካልሆኑ ሰዎች ጋር ስንውል የምንበላሽ ይመስላቸዋል። ሁልጊዜ እኛ እንደምናጠፋ አያስቡም። ብናጠፋ እንኳ ሌሎች የጥፋታችን ምክንያት እንደሆኑ ያስባሉ። የከሌ ልጅ ነው ልጄን ያበላሸው፣ ልጄን አቃታለው ይላሉ ወላጆች። ምክንያቱም እኛን በህፃንነት ታሪካችን ጭምር ወላጆቻችን ስለሚያውቁ አንድ ልጅ በወላጆቹ ፊት በእንዲህ አይነት ማንነት አድጎ ለታላቅ ቁም ነገር ይበቃል፣ ለክብር ይበቃል ሲባል ያ ልጅ እንደተሰበለት ለበጎ ነገር ባይሆን፣ ምናልባትም ድንጋይ ላይ ፀሐይ ሲሞቅ የሚውል ወጪ ወራጁን ሲላከፍ የሚውል፣ ባገኘው አጋጣሚ ተጠቅሞ ሲሰርቅና ሲዘርፍ የሚውል፣ በዚህ ማንነቱ በዚህ ባህሪው የተነሳ የተገጣጠበ ሲመታ ሲፈለጥ የሚውል እየታሰረ ሲፈታ፣ በዚህ የተበላሸ ታሪኩ የሚታይ ልጅ ቢሆን ወላጆች ምን ያህል ልባቸው ሊጎዳ እንደሚችል ሊሰበር እንደሚችል እናውቃለን። አሉ እንዲህ አይነት ልጆች ያሏቸው ሁልጊዜ በየቤተ ክርስቲያኑ በጎዎችን ባዩ ቁጥር ሲሳሉ የምናያቸው እንደው የልጅን ነገር አደራ የሚሉ እንዲህ ካደረክልኝ እንዲህ አደርግልሃለሁ የሚሉ በጣም ብዙ ሰዎች አሉ። በእንዲህ አይነት መልኩ ወላጅ እየተሳለ የልጁን ክብር እየናፈቀ አንድ ቀን ይለወጥልኛል ብሎ የልጁን በጎ ነገር እየተመኘ በቤተ ክርስቲያን ዙሪያ ደፋ ቀና እያለ ሲንቀሳቀስ ያ ልጅ እንደ ታሰበለት በጎ ባይሆን እንደው አንድ ቀን ሲዘርፍ ተገኝቶ ሕግ አስከባሪ በጥይት ብሎ ቢደፋው እርግጠኛ ነኝ አካባቢው ሰዎች የእጁን ሰጠው ለካ እግዚአብሔር ይፈርዳል፣ ለካ እግዚአብሔር ይሠራል ሊሉ ይችላል። ልጇ ሜዳ ላይ ወድቆ በደም ተለውሶ ሬሳው ሜዳ ላይ ወድቆ የምታይ ወላጅ ግን በእርግጠኝነት ገላገለኝ እንደማትል እናምናለን። በሰላም አምሮበት ውሎ ከገባው ተሳክቶለት ኖሮ ካረፈው ይልቅ አንድ ቀን ሳያርፍ ሁሉ እንደተፋው እንዳላቀው ፊት እንደተጨማደደበት ወይም ደግሞ እንደተገለለ የሚያልፈው ሰው ሕይወት፣ እርግጠኛ ነኝ ለወላጆች የማይረሳ የማይረሳ አሳዛኝ ነገር እንደሚሆን። ለዚህ ነው ሕዝቅኤል ምዕራፍ 18 ቁጥር 32 ላይ የሟቹን ሞት አልፈቅድም ይላል የሰራዊት ጌታ እግዚአብሔር። ተመለሱና በሕይወት ኑሮ የሚል ቃል ተጽፎ የምናየው እግዚአብሔር እንደ ወላጅ ስለሆነ በእኛ ሕይወት ዙሪያ ያለው ልክ ወላጆች በሌባው ልጃቸው ተስፋ እንደማይቆርጡ፣ አንድ ቀን ሰው ይሆናል ብለው እንደሚያስቡ፣ አንድ ቀን ይለወጣል ብለው እንደሚደክሙ፣ እግዚአብሔር ፊት ሁልጊዜ እንደሚተጉ፣ እንደሚሳሉ፣ አንድ ቀን የዛን ክብር ለማየት እንደሚጓጉ፣ እንዲሁ እግዚአብሔር በእኛ ተስፋ የማይቆርጠው እንደ ልጆች በፊቱ እንድንኖር የሚፈልገው ከዚህ ማንነቱ የተነሳ ነው። ስለዚህ በሟቹ የሚረካ በሞተው ልጁ የሚዝናና እግዚአብሔር ገላገለኝ የሚል ወላጅ ወይም ደግሞ የቅርብ ሰው እንደማይኖር እንዲሁ በእኛም ሕይወትና በእኛም ሞት የሚሰማው የሚያዝን የማንንም ጥፋት የማይፈልግ አምላክ አለ። ግን እግዚአብሔርን የምናይበት ዓይናችን አሁንም ገና ገና ገና በተገቢው መልኩ አልተከፈተም። እግዚአብሔርን በፍርዱና በበቀሉ እንጂ በፍቅሩና በምህረቱ ገና አላወቀም። እግዚአብሔር ለእኛ ባለው ዓላማ። ገና አልተረዳ ነው። እግዚአብሔር ለሕይወታችን አሁንም ገና እሩቅ ነው። እያንዳንዱ ነገራችንን የምናያይዘው ከፍርዱ ጋር ነው፣ ከቁጣው ጋር ነው። ይሄ እየታሰበን ነው እግዚአብሔርን የምናመልከው። ይህንን የሚያውቀው እግዚአብሔር እንደ አባት አላያችሁኝም ነው ጥያቄው። በአንድ ቤተሰብ ውስጥ የሚኖሩ ወላጅና ልጆች ቢኖሩ አንዳንድ ጊዜ ይፈጠራል አደል። ልጅ የምትገባበት ጓዳ ይኖራታል። ወይም አንዱ ገብቶ የሚቆልፈው የራሱ ክላስ ይኖረዋል። አንዳንዴ ከወላጆች ጋር ሰላም ሳይባባሉ ልጆች በአንድ ቤተሰብ ውስጥ እንደተኮራረፉ ወጥተው ይገባሉ። ይሄ በእያንዳንዱ ጓዳ የምናየው እውነት ነው። አያስጠላም? ኩርፌ ያለበት ቤት አያስጠላም ወይ? አያስጠላም፣ ደስ ይላል ማለት እንደዚህ። በቃ ከንፈራችንን ዘርግተን ወይም ደግሞ ለንቦጫችንን ዘርግተን ተኮራርፈን ግንባራችንን ከስክሰን እንደ ጠላት አንድ ቤት ውስጥ ዝም ብለን አይጥና ድመት ሆነን ጥ ብለን ያለ ጥሩ ሰላምታ ገብተን፣ አይከብድም? ይከብዳል። አንድ ጊዜ አገልግዬ ካንድ አውደ መረስ ወርድ በጣም የሚገርምህ ነገር ልንገርህ አለኝ አንዱ የሚገርመኝ ነገር፣ አንድ ቀን የረባ ሰላምታ ከእናቴ ጋር ሰላም ተባብ እያላቅማል ወይ ስገባ ወይ ስወጣ በር ላይ አያታለሁ፣ እላታለሁ፣ እሷም እምትለኛለች። ምን ማለት እንደሆነ እኔም ገብቶኛ ያቅማል። እና አንዳንዴ በቃ የሆነ ደስ የማይል ቤተሰባዊ ፍቅር የሌለበት ህብረት የሌለበት ኑሮ እኖራለን። እግዚአብሔር ያጣው ይሄንን ነገር ነው። ህብረት ይፈልጋል። እግዚአብሔር ቀድሞ የፈጠረን ለህብረት ነው። ከድንግል ማርያም በተዋህደው አካል ፍጹም ሰው ሲሆን በከብቶች ግርግም እንደ ማንኛውም ተራ ሰው ሰው ሆኖ ሲኖር ከኃጢአተኛው ከነውረኛው፣ ጋር ከቀራጩ ጋር ሲወጣ ሲገባ፣ የእግዚአብሔር ዓላማው የእግዚአብሔር ፈቃዱ እያከናወነው ያለው ትልቁ ነገር እዚያ ገነት ላይ ጀምሮት የነበረውንና በሰይጣን ተንኮል የተበላሸውን ህብረት መቀጠል ነው። በፍጹም ተዋህዶ ከእኛ ጋር አንድ መሆን ነው። ከዚህ ማንነቱ የተነሳ እግዚአብሔር ይፈልገናል። የእኛ የሆነውን ነገር ሳይሆን እኛን ይፈልገናል። ስጦታችንን ሳይሆን ህብረታችንን ይፈልጋል። እንደ ልጆች በፊቱ ሆነን እንደ አባት አባ አባ ብለን በልጅነት ስልጣን እንድንጠራው እግዚአብሔር ይፈልጋል። አባ አባት ብለን የምንጮህበትን የልጅነትን ስልጣን እንጂ የፍርሃትን መንፈስ አልተቀበልንም ይላል ቅዱስ ጳውሎስ። ስለዚህ ልክ እንደ ልጆች ነው በእግዚአብሔር ፊት መኖር ያለብን። ልክ በጣም በቃ የሚያንደላቅቀው የሚያሞላቅቀው፣ የሚያስፈልገውን ነገር የሚረዳው የሚረዳው በቅርብ የሚከታተለው ወላጅ ያለው ልጅ በቃ ያየውን ሁሉ ግዛልኝ እያለ በወላጆቹ ፊት እንደሚንቀሳቀስ ትንሽ ልጅ፣ እግዚአብሔር በእሱ ላይ ታምነን ሁሉን ነገር ጥለን አባ እንድንነው ይፈልጋል። አባት ከሆንኩ ክብሬ፣ አምላክ ከሆንኩ መፈራቴ ወዴት አለ? መች እንደ ልጆች በፊቴ አልሆናችሁ። ስለዚህ አላከበራችሁኝም። ለእነሱ ክብር ማለት የሚያስፈልገውን መስጠት ነው። አላከበራችሁኝም ማለ ከኔ ጋር ኅብረት የላችሁም። የረባ ጸሎት አንጸልይም፣ ግን ገብተን ወጥተን እንደ እንስሳ ውለን እናድራለን። የረባ አምልኮ የለንም። መጽሐፍ ቅዱስ ጋር ኅብረት የለንም። የምንኖረው ኑሮ በዚህ ኑሮ እግዚአብሔርን የምናከብረው ይመስለናል። እድል ሲኖረን በቃ ወረድ ብለን በየመንገዱ ከመኪናችንም ከምንም ወረድ ብለን ጠቅለን የምንወጥፋት ገንዘብ አለች። በቃ ለእግዚአብሔር ያ ትልቅ ነገር ነው። አንዳንዴ በዓልም ምንም ሲኖር ጧፉንም፣ ጣሉንም፣ ሌላውንም ነገር እጥፍጥፍ አድርገን በወረቀት ጠቅለን ይሄንን ውሰጅና እዛ ስጭልኝ ይሄን አድርስልኝ ብለን እንሰጣለን። ይሄ በቂ እንደሆነ እናስባለን። ይሄ ነው እግዚአብሔርን ልብ የነካው። ስለዚህ እንደ ልጆች በፊቴ አይደላችሁም፣ እንደ አባት አላከበራችሁኝም፣ እንደ አምላክ አላመለካችሁኝም በማለት የመጀመሪያውን ጥያቄ ለሕዝቡ ሲያቀርብ እናያለን። ከዚህ በኋላ አላከበሩኝም የተባሉት እነዚህ ሰዎች እንዴት ነው ያላከበርንህ የሚል ጥያቄውን በጥያቄ የመመለስ ሙግት ውስጥ እንደገቡና እግዚአብሔርም ከዚህ አስከትሎ ብዙ ነገር ሲላቸው እናያለን። አምልኮ ማለት ይሄ ከሆነ እኔን ያከበራችሁት በዚህ መንገድ ከሆነ ይሄንን ክብር የምትሉት ከሆነ ምናልባትም መስዋዕት አቅርባችሁ መሄዱን ይሄን ብቻ እንደ ትልቅ ነገር የምትቆጥሩት ከሆነ ምን አለ በእናንተ ላይ ደጅ የሚዘጋ ነቢይ ባገኘሁኝ። አከበርን ብላችሁ እንዳትመጻደቁ፣ ሰጠነው ብላችሁ እንዳትኮሩ፣ በሰጣችሁት ነገር እንዳትመጻደቁ። ምን አለ በእናንተ ላይ በሩን የሚዘጋ ነቢይ ባገኘሁኝ ያለ እግዚአብሔር። ሌላው ከዚህ ጋር የሚያነሳው ሌላው ጥያቄ ሁላችሁ የአንድ አባት ልጆች አይደላችሁም ሆይ? አለ። እንዳታታልሉ መንፈሳችሁን ጠብቁ። በመሠዊያው ላይ የተንጣለለ እንባ አለና እግዚአብሔር አልተመለከተንም፣ እግዚአብሔርም አልሰማንም ትሉኛላችሁ። መሠዊያው በእንባ ተሞልቷል አላቸው። በሚያስገርም ሁኔታ ህዝቡ ደንግጠው፣ እግዚአብሔር ሆይ እንዴት ሆነ የአባቶቻችንን ስርዓት የጣስነው እንዴት ነው? ድንበሩን የተላለፍነው እንዴት ነው? ደግሞስ መሠዊያው ላይ ያለው እንባ ምንድን ነው? በማለት እንደገና እግዚአብሔርን ይጠይቁታል። ሁላችሁም ድንበር ተላልፋችኋል፣ የአባቶቻችሁን ቅጥር ጥሳችኋል አላቸው። እነሱ ስለ አጥር ሊያስቡ ይችላሉ። ያነጹትን የቤተ መቅደሱን ዙሪያ ስለሚያውቁ በነንህምያ የተገነባውን በአስራ ሁለት በሮች የሚከረቸመውን የእስራኤልን ታላቅ ግንብ ስለሚያውቁ፣ የትኛው አጥር ነው የተጣሰዋል? ቃል ኪዳናችሁን አፍረሳችኋል አላቸው። ምክንያቱም እናንተ በመሠዊያው ላይ መሥዋዕት ታደርጋላችሁ። የሰራዊት ጌታ እግዚአብሔር አላየንምም ብላችሁኝ ታሙኛላችሁ። መሥዋዕት አቅርባችሁ ትሄዳላችሁ። እንዴት አድርጌ መሥዋዕታችሁን ልስማዋል? እግዚአብሔር ልቀበለዋል? ምክንያቱም የካዳችኋቸው የልጅነት ሚስቶቻችሁ እንባ መሰዊያው ላይ ተንጣለዋል አለ እግዚአብሔር እያስለቀሱ እግዚአብሔርን ማምለክ አይቻልም በክህደት ተውጦ እርስ በርስ እየተደማሙ እየተገፋፉ እግዚአብሔርን ማክበር አይቻልም። አይቻልም አንዳንዴ ቤታችን ውስጥ እሾህ ሆነን በመቅደሱ ዙሪያ እንደ ምንጣፍ ብንነጠፍ ለሰው ሊሆን ይችላል ለእግዚአብሔር ግን ይሄ ምንም አይደለም ቃል ኪዳን ጥሳችኋል የአባቶቻችሁ ድንበር ተጥሷል የቃል ኪዳን ሰዎች አይደላችሁም እንዳታታልሉ መንፈሳችሁን ጠብቁ ሊናችሁን ጠብቁ አታላዮች ናችሁ አላቸው በየትኛው መንገድ ብለው ሲናገሩ አልጠበቁትም እግዚአብሔር ጓዳቸው ድረስ እንደሚገባ በኋቃቸው ድረስ እንደሚመጣ መኝታቸው ድረስ እንደሚደርስ አላሰቡ እግዚአብሔርን እዛ መቅደስ ውስጥ ወስነውታል በመቅደሱ ዙሪያ ለክተውታል በጣም ብዙ ሰዎች አሉ እግዚአብሔርን ልክ ከመቅደሱ ከቤተ ክርስቲያን ሲወጡ እዛው ግቢ ውስጥ የዘጉበት የቆለፉበት ይመስላቸዋል ስለዚህ እግዚአብሔር መቅደስን ያለው በመቅደሱ ዙሪያ ገና ከውጭ ከገራገራው ከውጭ ጫማቸውን ያወልቃሉ። በቃ በዛ ዙሪያ ያላቸው ስነ ሥርዓት ለየት ይላል። ቤተ ክርስቲያን ነኝ ያለሁት ስለዚህ ክፉ አልናገርም ብለው ስለ ራሳቸው ይናገራሉ። ወደ ጓዳቸው ወደ ቤታቸው ሲገቡ ግን ችግር አለ። እግዚአብሔር እንባ አለ መሰዊያው ላይ አላቸው። በትንቢተ ኢሳይያስ ምዕራፍ 58 ላይ እግዚአብሔር ነብዩ ኢሳይያስን እንደዚህ አለው። ጩህ አለው፣ ድምፅህን እንደ መለከት አንሳው ለህዝቤ መተላለፋቸው ለእስራኤልን ቤቶች ኃጢአታቸውን ንገር አለ። ስለ ምን ጾምን እግዚአብሔር አልተመለከተንም፣ ስለ ምንስ ጸለይ እግዚአብሔርን አልሰማንም ይሉኛል። በውኑ ይህን እግዚአብሔር የሚከብርበት ጾም ትለዋለህ ወይ? እኔ የመረጥኩትን ጾም ይሄ ነው ወይ? ራስን እንደ እንግጫ ወይም ደግሞ እንደ ቀጤማ መሬት ላይ ማነጠፍ፣ ከአልጋ ላይ መውረድ፣ ስጋጃ ላይ መውረድ ከዛም ባሻገር ደግሞ ይሄ ይበላል ይሄ አይበላም ብሎ መለየቱ ይሄ ብቻውን ጾም ነው ወይ በእውነት ይሄንን የሱባኤ ወቅት የጾም ወቅት የተቀደሰ የሱባኤ ወቅት ትለዋለህ ነው ያለ እግዚአብሔር ምክንያቱም ሰራተኞቻችሁ በቤት ያነባሉዋል የድሃው ገንዘብ ኪሳችሁ ውስጥ ይጮኋል ብዙዎች በእናንተ ምክንያት ያለቅሳሉ ግን በመቅደሱ ዙሪያ መታችሁ የእግዚአብሔር የተቀደሰ ጊዜ ነው ብላችሁ ከአልጋ ላይ ወርዳችሁ መሬት ላይ ትነጠፋላችኋል ይሄንን የተቀደሰ ጾም ትሉታላችሁ? በእውነት እንዲህ ባለ ሁኔታ ነው ሰው ለእግዚአብሔር ራሱን የሚያዋርደው? እስኪ ለተራበው እንጀራችሁ ይቆረስ፣ ለታረዘው እራፊያችሁ ይጣል፣ የተጠቃውን አሳርፉ፣ የሚያዝነውን እንባ አብሱ። እስኪ ይሄን አድርጉና እኔ አልሰማችሁ እንደሆነ ታዩኛላችሁ። እስኪ እንዋቀስ፣ መጀመሪያ የምታደርጉትን አስተካክሉና እኔ አላደርግ እንደሆነ ታዩኛላችሁ ሲልን ያለ እኛ ስለምናደርገው ነገር ብዙ አይመለከተንም እግዚአብሔር በሕይወታችን ማድረግ ስላለበት ነገር ግን ጠዋት ማታ እኛ መሆን ስላለብን ነገር ብዙ የሚያገባን አይመስለኝም። እግዚአብሔር አላደረገውም ብለን የምንነጫነጭባቸውና የምናኮርፍባቸው ምክንያቶቻችን ግን እጅግ ይበዛል። እኛ ቃሉ እንደሚለን በእግዚአብሔር ፊት መሆን አንችልም። እግዚአብሔር ግን እንዲያደምጠንና እንዲያሳካለን በነገር ሁሉ ከእግዚአብሔር ጋር እንሟገታለን። ይሄ የእኛ ድካም። እግዚአብሔር እስኪ ውረዱ፣ ለተራበው ይቆረስ እንጀራችሁ፣ ለታረዘው ይሁን ልብሳችሁ፣ እስኪ እርዷቸው፣ የሚያለቅሱትን አጽናኑ በቤታችሁ ያሉትን ሰራተኞች ጥቀሟቸውና ብርሃናችሁ፣ እንደ ማለዳ ጮራ፣ ጽድቃችሁም እንዲህ አይወጣ እንደሆነ ታዩኛላችሁ። በእውነት የእናንተ ብቻ አይደለም። ከብዙ ትውልዶች ጀምሮ የተፈረሰው መሰረት እንደገና ይታነጻል፣ ይሰራል። ብዙዎች በዚህ መልኩ ከመጣችው ያርፋሉ፣ ይጽናናሉ፣ ይበጃሉ፣ እንደገና ይገነባሉ። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድም አዳሽ ትባላለህ። የብዙ ሰዎች ህይወት ይታደሳልና ሲልና ያለን ስለዚህ ሌሎች እንዲታደሱ የፈረሰው እንዲታነስ እንዲታነጽ የወደቀው እንዲነሳ የተሰበረው እንዲጠገን የባዘነው እንዲያርፍ ጸሎታችን ጸለይን ከማለት አልፎ በዚህ ጊዜ ጀምረን በዚህ ጊዜ ፈጸምን ከሚለው ታሪክ አልፎ ትርጉም ያለው እንዲሆን የግድ ከእግዚአብሔር ጋር መደማመጥ ያስፈልጋል። እግዚአብሔር ይህን ነው እያለ ያለው መሠዊያው ላይ እንባላል ታደርጋላችሁ። መሠዊያው ላይ መስዋዕት ታኖራላችሁ። ደግሞ ታሙኛላችሁ ተመልሳችሁ እግዚአብሔር አልሰማንም ትሉኛላችሁ። እንዴት ልስማችሁ አለ። ምክንያቱም መሠዊያው ላይ እንባ ተንጣለዋል። ብዙዎች ስለ እናንተ በእናንተ ምክንያት ያለቅሳሉ። የብዙዎች እንባ በእናንተ ምክንያት ይፈሳል። በእናንተ ተንኮል የተጎዱ በቤታችሁ አሉ። የልጅነት ሚስቶቻችሁን ክዳችኋል። ሴቶቻችሁን ታስለቅሳላችሁ። ቃል ኪዳናችሁን ጠሳችኋል። እንዴት አድርጌ መሥዋዕታችሁን ልቀበለው ሲለኛል። ዛሬም እግዚአብሔር የእያንዳንዱን እንባ ይመለከታል። በቤታችን የምንኖረው ኑሮ በህይወታችን ዙሪያ ያለውን ነገር እግዚአብሔር ይቃኛል። በመቅደሱ ዙሪያ በምንኖረው ኑሮ ብቻ እግዚአብሔር ህይወታችንን አይለካም። ይህንን ማንም ሰው ሊያስተውለው እንደሚገባ ልናስተውል ይኖርብናል። ወደዚህኛው የታሪክ ሐሳብ እንደገና ስመጣ እግዚአብሔር በቤታቸው ባለው ነገር ምክንያት ሊሰማቸው እንዳልቻለ፣ መሥዋዕታቸው ሊቀበል እንዳልቻለ ሲናገራቸው እናያለን ሲናገራቸው እናያለን። ዛሬም በዚሁ መንገድ እግዚአብሔር ይሠራል። ኑሯችንን ማየት ይኖርብናል። ህይወታችንን ማየት ይኖርብናል። ጓዳችንን ማየት ይኖርብናል። እዚህ እያስለቀሱ በመቅደሱ ዙሪያ የፈለገውን ነገር ብናደርግ እግዚአብሔር ለዚህ ማንነታችን የሚኖረው ምላሽ በጣም ቀዝቃዛ ነው የሚሆነው። አስታውሳለሁ፣ አንድ ሰው ትዝ ይለኛል። ይሄ ሰው በቤቱ ልክ እንደ አውሬ የሚፈራ ሰው፣ ሚስቱ በተለይ ስታየው እግሯ ነው የሚንቀጠቀጠው። በጣም በቃ በቁጣው በጥፊው ይታወቃል። እና ይህን ነገር እንደ ትልቅ ዝና እዛ በየባንኮኒው ላይ በሚጠጣበት በየድራፍት ቤቱ ባንኮኒ ላይ ተቆልሎ ያወራል። የኔ ሚስት እኮ ቀና ብላ እንዴት እንደምትንቀጠቀጥ በፊቴ ልጆቼ እንዴት ስርዓት እንዳላቸው ይላል። ገና ከውጭ ሲመጣ እሱ የልጆቹ ጓደኞች አባታችሁ መጣ ብሎ ይናገራል። ዱላ ካለ መጥረጊያ ካለ ምን ካለ ልጆቹ መደበቅ የመጀመሪያ ስራቸው ነው። ምክንያቱም በኃይሉ ነው የሚታወቀው። የጎረቤት ሰዎች እዛ ቤት መጥተው ቡና ሲጠጡ አይታዩም። ያ ቤተሰብ ብቻውን ተገልሎ ነው የሚኖረው እና በዚህ ማንነቱም ይመጻደቃል ሚስቴ እኮ እንደዚህ ናት፣ ልጆቼ እንደዚህ ናቸው። በየቦታው ይሄን እንደ ትልቅ ነገር ያወራል። ታዲያ አንድ ወቅት ትልቅ ጉባኤ ተዘጋጅቶ አንድ ጉባኤ ይመጣል። ድንገት ነው ይመጣው ስብከቱ የእሱን ህይወት የሚዳስስ ሲሆንና እግዚአብሔር አስተማረው። ሰውየው ልቡ ተነክቶ በጣም አዝኖ ተመልሶ ይሄዳል። ሲወጣ ከቤተ ክርስቲያን ደጅ መጽሐፍ ቅዱስ ገዝቶ ነው የገባው። ቤት ከደረሰ በኋላ መኝታ ቤት ገብቶ ያው ቤተሰቦቹ ስለማያጫውቱት እንደ አውሬ ስለሚፈሩት ብቻውን ነው ሚያመሸው ሚያድረው ከዚህ ማንነቱ የተነሳ መጽሐፍ ቅዱሱን ለማንበብ የተሻለ ጊዜ ያገኘ መጽሐፍ ቅዱሱን ማንበብ ይጀምራል። ሳያውቀው ህይወቱ እየተቀየረ መጣ። ሁሉ ነገሩ እየተለወጠ መጣ። የሚፈሩት ልጆቹን ለማቅረብ መታገል ጀመር። ሚስቱ ማመን አቃታት ለውጡን። ስለዚህ ልትቀርበው በጣም ትሰጋው ጀመር። ምን አስቦ ነው ይሄ ሰውዬ? ጥርጣሪያ ከፍቅሩ ጀርባ ከሚያደርገው አዲስ ማንነት ጀርባ ጥርጣሪያ አላቸውና አንድ ጊዜ ስራ ይሄዳለሁ ብሎ ከቤት ወጥቶ ይሄዳል የረሳው እቃ ነበርና ወደ አራት ሰዓት ገደማ የረሳውን ፍለጋ ወደ ቤት ተመልሶ ሲመጣ የመንደር ሴቶች ተሰብስበው ቡና ለመጠጣት ተቀምጠዋል። በሩ ክፍት ስለነበር፣ በዛ ሰዓት ይመጣል ተብሎ ስላልታሰበ ዝም ብሎ ሰውየው በተከፈተው በር ገባ። ሴቶቹ ተሰብስበዋል፣ መሮጥ አይችሉም። ድንገት ይፋጠጣሉ። ሰውየው እኛን አሰናብታችሁ ተሰብስባችሁ ቡና ተጠጣላችኋል ምናምን ብሎ እንደ መቀለድ ያደረገውና ያው ቀልዱንም በሰላም አላዩትም። ወደ መኝታ ቤት ይገባና የሚፈልገው ነገር ይዞ ከወጣ በኋላ ሊሄድ ይልና ወንበር ስቦ ፊታቸው ይቀመጣል። ሊያቀረባቸው ጥረት አደረገ። ለመቀለጥ ጥረት አረገ። ለመጫወት ጥረት አረገ። ነገሩን ለመለወጥ ጥረት አረገ። አላመኑትም። ሁሉም ተፈራርተው እንደሚዋጋ በሬ በግንባራቸው ያዩታል እና መጨረሻ ላይ አንድ ሴትዮ እየተላመዱ ብዙ ካወሩ በኋላ ሰውየ መሄዱን እምትቶ ብዙ ጊዜ ከነሱ ጋር አጠፋ። ብዙ ካወሩ በኋላ መጨረሻ ላይ ያለውን ሁኔታና የተለየውን ነገሩን ስታይ በጣም ገረማት። አንተ አለችው፣ ድሮ እኮ እንዳነበሳ ነበር የምንፈራ፣ ያው ሁሉ ግርማ ሞገስ የት ገባ? በአንድ ጊዜ ተለወጥ ካለችው፣ ሰውየው አዎ ልክ ነሽ፣ ድሮ እንዳነበሳ ነበሩ። አሁን ግን መድኃኔ ዓለም ሰው አድርጎኛል። እንደ ሰው ተመልከቱኛ አላቸው። እንደ አውሬ የሚፈሩ ሰዎች አሉ። እንደ ሰው መሆን ይሻላል፣ ሰው መሆን ይሻላል። አነበሳም ቢሆን ያው አውሬ ነው። እንደ ሰው ጤናማ አይምሮ ያለው ለቤቱ ለኑሮው፣ ለትዳሩ የሚሆን ሰላማዊ ማንነት ከኛ ማንነት ይጠበቃል። ከዚህ ውጭ ሆነው በቤተ ክርስቲያን ዙሪያ ባላቸው ነገር እግዚአብሔርን ለማክበር የሚደክሙ ሰዎች የዋሆች ናቸው። መሠዊያው ላይ እንባለ እንዴት ልመልከተው? መሥዋዕታችሁን፣ ስጦታችሁን እንዴት ልየዋለ? እግዚአብሔር እንዴት ልመልከተው? ምክንያቱም ብዙዎች በእናንተ ምክንያት ያነባሉ። ሰው እያስለቀሱ በቤት ውስጥ ባለው ነገር ጥሩ ሳይሆኑ ብዙዎች በእኛ ሕይወት ወይም ደግሞ በእኛ ኑሮ እያዘኑ እግዚአብሔርን ማክበር አይቻልም። ስለዚህ እግዚአብሔር መሠዊያው ላይ ይሄ አለ በማለት ሲወቅሳቸው እናያለን። በሶስተኛ ደረጃ እግዚአብሔር የሚያነሳው ነገር አለ። የፍርድ አምላክ እግዚአብሔር ወዴት አለ ትሉኛላችሁ። ትክክለኛውን ፍርድ እንዳደረገ ፍርድ ከእኔ ትለምናላችሁ። እግዚአብሔርን ማምለካችን በመቅደሱ መኖራችን ራሳችንን በመቅደሱ ዙሪያ ማዋረዳችን ምን ይረባናል ትሉኛላችሁ። በዚህም ነገር ታሙኛላችኋል። እግዚአብሔር እነሱ ለእግዚአብሔር የተሻለ ቀረቤታ እንዳላቸው እንዲሁ መጠን እግዚአብሔር ለሕይወታቸው የሚያደርገው በጎ ነገር ይናፍቃል። ስለዚህ እግዚአብሔር ፊት በኖሩት ኑሮ መጠን እንዲከፍላቸው ስለሚመኙ እኛ በመቅደሱ ዙሪያ ራሳችንን በማዋረዳችን ምን አገኘን? ይሄው ኃጢአተኞች እንደ ሊባኖስ ዝግባ ተሳክቶላቸው በነገር ሁሉ ሆኖላቸው ይንቀሳቀሳሉ። እኛ የእግዚአብሔር በመሆናችን በመቅደሱ ዙሪያ በመኖራችን እግዚአብሔርን በማምለካችን ምን አገኘን? ይኸው ነውረኞች በየጥንቆላው ስፍራ የሚንደፋደፉ ሰዎች የተሻለ ክብር፣ የተሻለ ማንነት አላቸው። እሱም በማክበራችን ምን አገኘን የብዙዎቹ ጥያቄ ነበር። እግዚአብሔር የሚፈሩት ሰዎች፣ እግዚአብሔርን ተስፋ የሚያደርጉ ሰዎች ተሰብስበው እግዚአብሔር ፍርድ አቁመዋል ሲሉና ሲያሙት እግዚአብሔር ሰማ። የፍርድ አምላክ ወዴት አለ ሲሉት እግዚአብሔር ሰማ። እንዲበይንላቸው ሲመኙ እግዚአብሔር ሰማ። እንደ ጽድቃቸው መጠን ምድራዊ ምላሽ እንዲሰጣቸው ሲናፍቁ እግዚአብሔር ሰማ። በጸሎታችን ያገኘነው ምንድን ነው? በእግዚአብሔር ቤት በመንቀሳቀሳችን ምን አየን? ይኸው ኃጢአተኞች ተሳክቶላቸዋል ይሉ ነበር ነው የሚለው ቃሉ። አንዳንዴ በእግዚአብሔር ፊት የምንኖረው ኑሮ ከሚኖረን ኑሮ ከምንኖረው ኑሮ ጋር እያነጻጸርን የእግዚአብሔር የሆነውን ክብርና መንፈሳዊ የሆነውን ጸጋ የምናይበት ዓይን ይለያል። ምን አገኘን? ጠዋት ማታ ጠዋት ማታ ቤተ ክርስቲያን ተንቀሳቅሰን ከእግዚአብሔር ጋር ኖረን በተለያየ መልኩ እግዚአብሔርን አስበን ከዓለማዊው ተለይተን ራሳችንን ጠብቀን ኑሯችንን እንደ እግዚአብሔር ሐሳብ ለማስተካከል ጥረት አድርገን ምን አገኘን? ይኸው ነውረኞች ተሳክቶላቸው እንደ ሊባኖስ ዝግባ ከፍ ብለው ይኖራሉ። እነ ከሌ ምን ሆኑ? በየጠንቋይ ቤቱ እየተንደፋደፉ በየአውሊያ ቤቱ እየተንደፋደፉ የግፍ እንጀራ እየበሉ ጉቦ እየተቀበሉ በአመፃና በተንኮል የተለያየ ነገር እየሰሩ ይኸው ምን ሆኑ እነ ከሌ፣ እነሱ አምሮባቸው የለ ወይ? ብዙዎች እንደዚህ ይላል። እግዚአብሔር ከዚህ ማንነታቸው የተነሳ እንዲመጣና አይዟችሁ እነዚህ ሰዎች ተዋርደው እንደ ቀጤማ ድርቀው፣ እናንተ ደግሞ በተራችሁ ለምለማችሁ ትታያላችሁ እንዲላቸው ጠብቀው ነበር። እግዚአብሔር ወደ እነዚህ ሰዎች ከመጣ በኋላ የመለሰላቸው መልስ ለየት